የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከፍተኛ አደጋ ላይ ወድቋል ያሉትን የእስራኤልና የፍልስጤማውያን የሁለት መንግስታት ምስረታ መፍትሄ አስመልክተው ዛሬ የመጨረሻ ደቂቃ ሰፊ ማብራሪያ አድርገዋል። ሚኒስትር ኬሪ በውጭ ጉዳይ ሚኒስቴር መስሪያ ቤት ባሰሙት ንግግር ባለፈው ሳምንት በተባበሩት መንግስታት የጸጥታ ጥበቃው ምክር ቤት በተላለፈው እስራኤል በሰፈራ ግንባታዎቿ ምክንያት በተወገዘችበት ውሳኔ ሀገራቸው የወሰደችውን አቋም ትክክለኝነት አስረድተዋል። በተባበሩት መንግስታት የተሰጠው ድምፅ የሁለት መንግስታት ምስረታ መፍትሄውን የመጠበቅ ጉዳይ ነበር፣ የእኛም አቋም እሱ ነው ብለዋል። እስራኤል እንደ አይሁድና ዲሞክራሲያዊ ሀገር የመኖር የወደፊት ዕጣዋ እንዲጠበቅ ሲሉ አብራርተዋል። ሚኒስትሩ በፕሬዝደንት ባራክ ኦባማ የስልጣን ዘመን ማጠናቀቂያ ላይ የተወሰደው ይህ አቋም ከእስራኤል መሪዎችና በዩናይትድ ስቴትስ ምክር ቤትም የዲሞክራትና የሪፑብሊካን አባላት በኩል ብርቱ ነቀፋ ገጥሞታል። ዩናይትድ ስቴትስ ከረጅም ጊዜ አጋሯ ከእስራኤል ጎን ሳትቆም ቀርታለች በማለት ሚስተር ኬሪ በዛሬ ንግግራቸው እስራኤል ምንጊዜም ቢሆን የቅርብ አጋራችን ሆና ትኖራለች፣ ሰፈራዎቹ ግን በሁለቱ ወገኖች መካከል የሰላም ስምምነት እንዳይደረስ ትልቅ መሰናክል ሆነዋል ሲሉ ነቀፋውን ውድቅ አድርገዋል። ወዳጅ ለወዳጁ ከባዱን ሐቅ ይነግራል፣ ወዳጅነት ደግሞ መከባበርን ይጠይቃል ያሉት ሚኒስትር ኬሪ ያለው ሁኔታ ባለበት እንዲቀጥል መፈለጉ የሚያመራው ወደ አንድ መንግስት መፍትሄ ነው፣ ያ ደግሞ በአብዛኛው ሕዝብ አይፈለግም ብለዋል። ትናንት ማክሰኞ ተመራጩ ፕሬዚደንት ዶናልድ ትራምፕ በድጋሚ በኦባማ አስተዳደር ላይ ወርደዋል። እንዲህም አሉ። በእስራኤል ላይ እንዲህ አይነት ንቀትና ጥላቻ እንዲቀጥል ልንፈቅድ አንችልም። ዩናይትድ ስቴትስ የዛሬን አያድርገውና ጥሩ ወዳጃቸው ነበረች። ለእስራኤሎች ሲሉ በትዊተር የጻፉት ትራምፕ ቀጥለው እስራኤል በርቺ ጥር ሀያ እየደረሰ ነው ብለዋል። የእስራኤል መሪዎችም የወደፊት የውጭ ጉዳይ ሚኒስትር ኬሪ የዛሬ ንግግር ከማድረጋቸው በፊት ከወዲሁ ነቀፌታ ሲያሰሙ ነበር። የሕዝብ ደህንነት ሚኒስትሩ ጊላድ ኤልዳን በእስራኤል ሬዲዮ ሲናገሩ የ የኬሪን ንግግር አሳዛኝ ብለውታል። ጸረ ዲሞክራሲያዊ ምክንያቱም አስተዳደሩም ሆነ የኬሪ ያስተዳደራቸውም ሆነ የኬሪ አላማ ተመራጩን ፕሬዚደንት ትራምፕን ከወዲሁ ለመጠፈር ነው ብለዋል። ይህ በዚህ እንዳለ አንድ የኢየሩሳሌም ባለስልጣን ሲናገሩ በምስራቅ ኢየሩሳሌም በመቶዎች የተቆጠሩ አዳዲስ የሰፈራ መኖሪያ ቤቶችን ግንባታ ፈቃድ የሚመለከተው ኮሚቴ ዛሬ ድምፅ ሊሰጥበት የነበረውን እቅድ ለሌላ ጊዜ አዛውረዋል። የኢየሩሳሌም የፕላንና የቤቶች ኮሚቴ አባል ሃናን ሩቢን የዛሬው የኮሚቴው የድምፅ መስጠት እቅድ የቀረው በጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጥያቄ መሰረት ነው ብለዋል። ድምፅ ሊሰጥበት የነበረው ራሞት እና ራማት ሽሎሞ በሚባሉ እስራኤል በ1967 ጦርነት ወቅት በኃይል በያዘቻቸው አካባቢዎች በሚገኙ መንደሮች 497 የሰፋሪ መኖሪያ ቤቶችን ለመገንባት የቀረበ እቅድ ነው። የኮሚቴው ድምፅ አሰጣጥ እንዲቀር የተደረገው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ንግግራቸውን ከማሰማታቸው ጥቂት ሰዓታት ቀደም ብሎ መሆኑ ተስተውሏል።